የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም ጀመረ። ሰላም፣ ጤና ይስጥልን። እንደምን አመሻችኋል? የተከበራችሁ አድማጮቻችን ከአሁን ሶስት ሰዓት እስከ አራት ሰዓት የሚዘልቀውን የቅዳሜ መስከረም 25 2017 ዓ.ም ምሽት ፕሮግራማችንን ይዘን ቀርበናል። በመስተንግዶ ቆንጂት ታዬ አብሬያችሁ አመሻለሁ። ዓመታዊው የሆራ ፍንፊኔ የእረቻ በዓል ዛሬ በአዲስ አበባ በርካታ ታዳሚዎች በተገኙበት በድምቀት ተከብረዋል። ከስፍራው የተጠናቀረ ዘገባ ከዜና በኋላ ይቀርባል። መሰንበቻውን ከተካሄደው የተባበሩት መንግስታት ጠቅላላ ጉባኤ ጎን የማትገታዋ አፍሪካ ዲ አንስቶፐብል አፍሪካ በሚል መሪ ቃል አፍሪካውያን የስራ ፈጠራ ባለሙያዎችን ያሳተፈ ውይይት ተካሂዷል፣ እናካፍላችኋለን። ሌሎችም ዘገባዎች ይኖሩናል። በቀሪው ጊዜ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ተቀናብሯል። ለሁሉም አብረን እንድናመሽ ከወዲሁ በአክብሮት እንጋብዛለን። የዓለም ዜና አድምጠን እንመለስ። ሰላም ጤና ይስጥልና አድማጮቻችን፣ እንደምናምሽታችኋል። የቅዳሜ ምሽት የዓለም ዜናዎችን የማቀርብላችሁ አስመሟየኖ ነኝ። ዓመታዊ የወራ ፊንፊኔሬቻ በዓል ከተለያዩ የአገሪቷ አካባቢዎች የመጡ የኦሮሞ ተወላጆች፣ ሌሎች ኢትዮጵያውያንና የውጭ አገራት ዜጎች በተገኙበት ዛሬ ቅዳሜ መስከረም 25 ቀን 2017 ዓ ም በደማቅ ሥነ ሥርዓት ተከብሯል። ይህን የተመለከተ ዘገባ በኋላ ላይ ወደ እናንተ እናደርሳለን። ሂዝቦላ ተዋጊዎቹ በደቡባዊ ሊባኖስ ድንበር ላይ ከእስራኤል ወታደሮች ጋር መዋጋታቸውን ገልጿል። በአንጻሩ የእስራኤል ጦር በመስጊድ ውስጥ የነበሩ በኢራን የሚደገፉትን የህዝቦላ ታጣቂዎች መምታቱን አስታውቋል። የፍልስጤም ታጣቂ ቡድን ሐማስ በበዳዊ የስደተኞች ካምፕ ላይ ዛሬ ቅዳሜ ባደረሰውና የጽዮናውያን የቦምብ ጥቃት ሲል በገለጸው የእስራኤል አየር ጥቃት ሰይድ አታልሃል የተባለ ወታደራዊ አዛዡ ከባለቤቱና ሁለት ሴት ልጆቹ ጋር ተገድሏል ብሏል። ሐማስ እንደ አውሮፓውያን አቆጣጠር ጥቅምት ሰባት በእስራኤል ላይ ያደረሰው ጥቃት አንደኛ ዓመት ሊይዝ ጥቂት ቀናት በቀሩት በአሁኑ ወቅት ኢራን በዚህ ሳምንት በእስራኤል ላይ ለሁለተኛ ጊዜ ፈጸመችው የሚሳይል ጥቃት ሂዝቦላ የሚተኩሳቸው ሮኬቶችና እስከ የመን የደረሱት የኢራን አጋሮች ጥቃቶች ሁኔታው እንዲባባስ አድርገዋል። በሊባኖስ የሚገኙ ተፈናቃዮች ግን ጦርነቱ ቆሞ ወደ መኖሪያቸው መመለስ እንደሚሹ እየገለጹ ነው። በቤሩት መካከል ከተማ በግጭቱ ከተፈናቀሉት በመቶ ሺዎች የሚቆጠሩት መካከል አንዱ የሆነው ኢብራሂም ናዝል ጦርነቱ እንዲቆም እንፈልጋለን፣ ወደ መኖሪያችን እንድንመለስ እንፈልጋለን ሲል ለአጃንስ ፍራንስ ፕሬስ ተናግሯል። የእስራኤል ጦር እንደ አውሮፓውያን አቆጣጠር ከመስከረም 23 ጀምሮ በሊባኖስ ዙሪያ በሂዝቦላ ጠንካራ ይዞታዎች ላይ በከፈተው የተጠናከረ ጥቃት ከ1,110 በላይ ሰዎች መገደላቸውም ተገልጿል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ትላንት አርብ እንደተናገሩት እስራኤል ኢራን ላይ ላደረሰችው የሚሳይል ጥቃት እንዴት ምላሽ እንደምትሰጥ እስካሁን አልወሰነችም ብለዋል። የኢራን የነዳጅ ማውጫ ቦታዎችን ላለመምታትም ማሰብ ይኖርባቸዋል ሲሉም ተናግረዋል። ባይደን በዋይት ሀውስ መግለጫ ላይ ለጋዜጠኞች እንዳሉት ውሳኔያቸውን ካሳወቁ በኋላ ከእስራኤል ባለሥልጣናት ጋር ውይይት እንደሚያደርጉ ይጠበቃል። ፕሬዚዳንቱን ይህን የተናገሩት የኢራን ከፍተኛ ሃይማኖታዊ መሪ አያቶላ ካሚኒ በቴሄራን በሚገኙ ታላቁ መስጊድ ላይ ለተሰበሰቡ ህዝብ በእስራኤል ላይ አገዛዙ ወደ ኋላ እንደማይል ከተናገሩ ከሰዓታት በኋላ ነው። ፕሬዚዳንት ባይደን እስራኤላውያኑ ለደረሰባቸው አስከፊ ጥቃት ከኢራናውያን ብቻ ሳይሆን ከሄዝቦላ እስከ ውቴዎች ሁሉ ምላሽ የመስጠት ሙሉ መብት አላቸው፣ ግን እውነታው በሲቪሎች ላይ የሚደርሰው ጉዳት ላይ የበለጠ ጥንቃቄ ማድረግ አለባቸው ሲሉም ተናግረዋል። ማክሰኞ ምሽት ላይ ኢራን ወደ 200 የሚጠጉ የባለስቲክ ሚሳይሎችን በእስራኤል ላይ አስወንጭፋለች። የእስራኤል ጦር አብዛኞቹ ሚሳይሎችን በአሜሪካ የባህር ኃይሎች ጥምር ኃይል እርዳታ ማምከን መቻሉንም አስታውቋል። ሩሲያ ጦርነቱ ከጀመረ ጊዜ አንስቶ 93 የዩክሬናውያን የጦር እስረኞች መግደሏን ኪየቭ አስታወቀች። ከሩሲያ የዩክሬን ወረራ ጋር በተያያዘ የጦር ወንጀሎችን ለመመርመር ኃላፊነት የተሰጠው የህግ አስከባሪ ባለሥልጣን የ93 የዩክሬን የጦር እስረኞች መገደል ጋር የተያዙ ማስረጃዎችን መመዝገቡን አስታውቋል። በትጥቅ ግጭት ውስጥ የተፈጸሙ ወንጀሎችን ለመመርመር የተቋቋመው የዩክሬን አቃቢ ጄኔራል ጽፈት ቤት ዲፓርትመንትን የሚመሩት ዮሪ ቤሎሶቭ ትናንት በቴሌቪዥን ባቀረቡት የቅርብ ጊዜ መረጃ አሁን በጦር ሜዳ የተገደሉትን የ93 ወታደሮችን አሟሟት በተመለከተ መረጃ አግኝተናል ብለዋል። 80 በመቶ ግድያ የተመዘገበውም በዚህ ዓመት ነው ብለዋል። በጽፈት ቤቱ የቴሌግራም ቻናል ላይ በወጣ ይፋዊ መግለጫ መሠረት የሩሲያ ኃይሎች በዶኔስክ ክልል ውስጥ በማይኮላዊክና በሱኪ ያሪ መንደሮች አቅራቢያ 16 የዩክሬን የጦር እስረኞችን ገድለዋል። በተለያዩ የቴሌግራም ቻናሎች የተሰራጨው የተንቀሳቃሽ ምስል በቅርቡ የዩክሬን ወታደሮች በሩሲያ ወታደሮች ተይዘው ከጫካ አካባቢ ሲወጡና የሩሲያ ኃይሎችም በእስረኛ ወታደሮች ላይ ተኩስ ሲከፍቱ ያሳያል። ምስሉ በገለልተኛ አካል አልተጣረም በዓለም አቀፍ የሰብአዊነት ሕግ መሠረት እጃቸውን የሰጡ ወታደሮችን መግደል እንደ ጦር ወንጀል ይቆጠራል። ሩሲያ ታሊባንን ከአሸባሪ ቡድን ዝርዝር ለመሰረዝ መወሰኑን አስታወቀች። ሩሲያ ትላንት አርብ እንዳስታወቀችው አፍጋኒስታን እየመራ ያለው ታሊባን ከሞስኮ የአሸባሪ ድርጅቶች ዝርዝር ውስጥ እንዲሰረዝ ዋና ውሳኔ አስቀድሞ ተላልፏል ብላለች። የደቡብ እስያ ሀገራት የሩሲያ ፕሬዚዳንታዊ ልዑክ ዛሚር ካቡሎቭ በመንግሥት የሚተዳደረው የዜና ወኪል ላይ እንደገለጹት የውጭ ጉዳይ ሚኒስቴርና የብሔራዊ ደህንነት ኤጀንሲዎች የታሊባን ከፌዴራል ህጎች ጋር በጣጣመ መልኩ መሰረዙን በተመለከተ ህጋዊ ሥራዎችን እያጠናቀቁ ነው ብለዋል። የመጨረሻው ውሳኔም በቅርቡ ይፋ ይሆናል ብለው ተስፋ እንደሚያደርጉም ገልጸዋል። የአስተያየት የሰማው ሞስኮ በአፍጋኒስታን ጉዳይ ለመወያየት የአካባቢው ሀገራት ጉባኤን ባዘጋጀችበት ቀን ሲሆን ውይይቱንም የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላብሮቭ መርተውታል። ከጉባኤው በኋላ ላብሮቭ የአፍጋኒስታን የውይይቱ ተሳታፊ ልኡካናቸውን የከመሩት የታሊባን ተጠባባቂ ውጭ ጉዳይ ሚኒስትር አሚር ካን ሙታሪክ ጋር የሁለትዮሽ ውይይት አድርገዋል። ሞስኮ ከካቡል ጋር የፖለቲካ የንግድና የኢኮኖሚ ትስስር ማሳደግን ትቀጥላለች ሲሉም የውጭ ጉዳይ ሚኒስትሩ ሰርጌ ላብሮቭ መናገራቸውም ተገልጿል። አድማጮቻችን የምሽቱ የዓለም ዜናዎች ክፍለ ጊዜ በዚህ ተጠናቋል። ከመሰናበቲ በፊት ግን መግቢያዊ ላይ ያስተዋወቅኳችሁን የሬቻን በዓል አከባበር በተመለከተ የያዝነውን ዘገባ ወደ እናንተ እናደርሳለን። ዓመታዊ የወራ ፊንፊን የሬቻ በዓል ከተለያዩ የአገሪቱ አካባቢዎች የመጡ የኦሮሞ ተወላጆች፣ ሌሎች ኢትዮጵያውያንና የውጭ አገር ዜጎች በተገኙበት ዛሬ ቅዳሜ መስከረም 25 ቀን 2017 ዓ ም በደማቅ ሥነ ሥርዓት ተከብሯል። ዛሬ ማለዳ በመስቀል አደባባይ አካባቢ ባለው የእሬቻ ቦታ በተከበረው በዓል ላይ የተገኙ ታዳሚዎች ወደ ከተማ የገቡት ከትላንት ከቀትር በኋላ ጀምሮ ነው። የባሉ ተሳታፊዎች እሬቻ አሁን የብዙ ሕዝቦች መገኛ ቦታ እየሆነ ነው ሲሉ ለአሜሪካ ድምፅ ገልጸዋል። ገርሙ ዳዊት ተከታዩን ዘገባ አድርሶናል። በተለይ በሁለት ቦታዎች በተከታታይ ቀናትና በድምቀት ለሚከበረው ዓመታዊ የእሬቻ በዓል ዛሬ ተራው የአዲስ አበባ ነበር። እናም በርካታ የባሉ ተሳታፊዎች ካለፉት ቀናት ጀምሮ ወራፍን ፍኔን ለማክበር ወደ ከተማዋ ገብተዋል። ዘንድሮ ለስድስተኛ ጊዜ የተከበረው የ2017 ዓ ም የወራፍን ፍኔ በዓል በድምቀት የተጀመረው አባገዳዎችና ሀደ ሲንቄዎች ባሰሙት መሪ ዜማ ነው። የበዓሉ ታዳሚዎችም ስሜታቸውን ለአሜሪካ ድምፅ አጋርተዋል። ወጣት ጃተኒ ቦነያ ከበዓሉ ተሳታፊዎች አንዱ ነው። ኢሬቻ ማለት የኦሮሞ ምዝጋና ቀን ወይም ደግሞ የኦሮሞ ከተለያየ ከዝናብ ጊዜ ወይም ደግሞ ከድርቅ ጊዜ አልፎ ዛሬ ተገናኝቶ ከየዋቃጫ፣ ከራያ አሴቦ፣ ከጎጃም መተከል፣ ከሰቦ ጎና፣ ከሂቱ ሁምባና፣ ከሲኮ መንዶ፣ ከኮንቶ ማዳሪሙ፣ ከተለያየ ቦታ ኢትዮጵያ ውስጥ የሚኖሩ ብቻ ሳይሆን ከቦምባሳ እስከ ራያ አሴቦ ወይም ደግሞ ከሂቱ ሁምባና እስከ ደምቢ ዶሎ ከኢስት አፍሪካ ሙሉ ወይም ደግሞ ከምስራቅ አፍሪካ ተገናኝቶ ሆራ ፍንፍኔ የአፍሪካ መዲና የሆነችው ፍንፍኔ ላይ ተገናኝቶ ሆራ ፍንፍኔ ላይ የምስጋና ቀን ወይም ደግሞ ለዚህ ያደረስከውን ፈጣሪ ይመስገን ብሎ ምስጋና የመቀብ ቀን ነው። ይህ እሬቻ የፍቅር የአንድነት፣ የአብሮነት ምልክት ነው። አቶ ጉጡ መርጋም የእሬቻ ምንነት አብራርተዋል። እሬቻ ጀቹን አያና አያና አካሚቲ የጀኔ አያና ገለተፈናፊ እሬቻ የምስጋናና የጸሎት በዓል ነው። እሬቻ ሁለት አይነት ነው። የመልካ በወንዝ ምንጭ ዳር የሚከናወንና በተራራ ስር የሚደረግ ነው። የተራራው ዝናብ እንዲዘንብ ጸሎት የሚደረግበት ሲሆን፣ የምንጭ ወይም ወንዝ ዳሩ ደግሞ ለምስጋና ነው። እናም እሬቻ የምስጋናና የጸሎት በዓል ነው። ቢፍቱ ብርሃኑም በበዓሉ የተሳተፈች ሌላ የአዲስ አበባ ከተማ ነዋሪ ነች። እሬቻ ለእኔ ማንነታችን ነው። በቃ ሁላችን የሚገልጽ ነው ኦሮሚነታችን የሚገልጽ ኢትዮጵያዊነታችን የሚገልጽ ነው እና ምንም ልዩነት የለም። በአንድነት ነው እና እሬቻ ለእኛ ማንነታችንና ውበታችን ነው። እሬቻ አንድነት ነው፣ አብሮነት ነው፣ አቅፎ ነው። ሁሉም በአንድነት ነው ወጥቶ ሳክብር የነበረ ነው። ሁሉም ብሔረሰብ ሳይ በጣም ይገረም ነበር እና እሬቻ የበኦሮሞ ብቻ ሳይሆን የሁሉም ነው፣ የኢትዮጵያ ሕዝብ በሙሉ ነው እና በድጋሜ ለኢትዮጵያ ህዝብ፣ ለኦሮሞ ህዝብ እንኳን አደረሳችሁ ማለት ፈልጋለሁ። መስፍን መኮንን የአዲስ አበባ ዘነበ ወርቅ አካባቢ ነዋሪ መሆኑን ይናገራል። ከአመታት በፊት ጉዳት ደርሶበት ለአካል ጉዳተኝነት ብዳረግም ከሬቻ አላስቀረኝም ይላል። አይ ረሰን ማኑ ፋፍሪን ቤኩ ማኑ ፈውጋውጋዳን እሬቻን ምንም አልቀርም። በህይወት እስካለሁ መጥቼ ይህን በዓል አከብራለሁ። አዎ ምክንያቱም እሬቻ ለእኔ የአንድነት ተምሳሌት ነው የኦሮሞ ማንነት የሚገለጽበት የፍቅር መድረክ ነው። የአዲስ አበባ ከተማ ነዋሪው አቶ ጉቱ መርጋና የቦረና ዞን ተወላጁ ጃተኒ ቦነያ በዓሉ ከኦሮሞ ህዝብ በተጨማሪ ሌሎች ህዝቦችንም ተሳታፊ ማድረጉ መልካም መሆኑን ተናግረዋል። በገዳ ስርዓት የገዳ ስነ ስርዓት የደረሰባቸው ሰዎች ከመገናኘታቸው ድግስ አላቸው። እሬቻም እንዲሁ ነው፣ ብዙ ሰዎች የሚገናኙበት ቦታ ነው። አሁን አሁን ኦሮሞ ብቻ አይደለም የሚሳተፈው፣ ሌሎች ህዝቦችም እየተሳተፉ ናቸው። ይህ ደግሞ በዓሉ አገር አቀፍና ዓለም አቀፍ ተቀባይነት እንዲያገኝ ይረዳል። በዛሬው በዓል ከተለያዩ የኢትዮጵያ አካባቢዎች የመጡ ተሳታፊዎችም ታድመዋል። ወጣት መኩሪያ ከሀዋሳ ነው የመጣው። ኢሬቻን ለመታደም ነው የመጣሁት። አሁን ይሄ ሁለተኛ ጊዜ ነው ስመጣ። በጣም ያው ኢሬቻ በጣም አሪፍ ነው። ህዝብ እንዳለ ፈጣሪን ለማመስገን ነው የመጡት። ዘንድሮ ልዩ የሚያደርገው አሁን ብዙ ሰው አለ እዚህ፣ ያው እንደሚታዩት በጣም ብዙ ሰው አለ። ደግሞ ፍቅርም እንትን እያደረጉ ነው። በጣም አሪፍ ነው የዘንድሮ። ፍቅርም አለ ሰላምም ስላለ በጣም ደስ ይላል። አቶ ወንድ ፍራው ከተማም ከአርባ ምንጭ ከተማ የመጡ ሌላ ተሳታፊ ናቸው። እኛ ከደቡብ ኢትዮጵያ ከአርባ ምንጭ ነው የመጣ ነው። ኦሎመስ ወደ አርባ ሰው ሆኖ የመጣ ነው እንግዲህ ይሄ ከጋሞ ከሚያከብራቸው ባህላዊ በዓላት ጋር ከየው ማስቀላ ጋር የመመሳሰል ባህራት ያለው አንደኛው፣ ይህም በአደባባይ ይከበራል። የው ማስቀላም በአደባባይ ነው የሚከበረው። እንግዲህ ሁለቱን አንድ የሚያደርገው ምንድን ነው? ህዝቦችን በአደባባይ ላይ የእርስ በእርስ ግንኙነትን፣ የባህል ልውውጥን፣ አብሮነትን፣ ሰላምን የሚሰብኩ በመሆኑ አንድ ያደርጋቸዋል። የኢትዮጵያ ፌዴራል ፖሊስ ዛሬ ባወጣው መግለጫ በሚሊዮን የሚቆጠር ህዝብ አባገዳዎችና ሀደ ሲንቄዎች ከተለያዩ የሀገሪቱ አካባቢዎችና ከጎረቤት ሀገራት የመጡ እንግዶች እንዲሁም የውጭ ሀገራት ቱሪስቶች በበዓሉ መሳተፋቸውን ጠቅሷል። የውራ ፍንፍኔ ሬቻ በዓልም ያለምንም የጸጥታ ችግር መጠናቀቁንም አመልክተዋል። በነገ ዕለትም በቢሾፍቱ የውራ አርሰዲ ሬቻ በዓል በድምቀት እንደሚከበርም የኦሮሚያ ቱሪዝም ኮሚሽን አስታውቀዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ የዓለም ዜናዎቹን አድምጠናል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ዝግጅቶቻችንን በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻንል 57 ዲግሪ ስዌስት ላይ ለማዳመጥ ትችላላችሁ። በዌብሳይታችንም አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ እንገኛለን። እስከ አራት ሰዓት አለን፣ አብራችሁን ቆዩ። የደን ገረመው በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የዘገባ ስምሪቷ ወቅት ያጠናቀረቻቸው ዘገባዎች አሉ። ወደዚያው እናምራ። ከመንግስታቱ ድርጅት ጉባኤ ጎን ለጎን በጉባኤው ሁለተኛና ሶስተኛ ቀን ላይ የተካሄደው የማትገታው አፍሪካ ወይም አንስቶፐብል አፍሪካ የተሰኘው ዝግጅት የተለያዩ በዓለም አቀፍ ደረጃ የሚሰሩ አፍሪካውያን የስራ ፈጠራ ባለሙያዎችን አወያይቷል። ዝግጅቱ እጅግ ብዙ አፍሪካውያን ተጽዕኖ ፈጣሪዎች የተካፈሉበትም ነው። ከነዚህ መካከል አንዷ ደቡብ ሱዳናዊቱ ዓለም አቀፍ ሞዴል ኒያኮር ፖል ናት። ኒያኮር በዝግጅቱ ላይ የፋሽን ኢንዱስትሪው የአፍሪካን ገጽታ ለመገንባት ስለሚጫወተው ጉልህ ሚና እንዲሁም ስለ አእምሮ ጤና መልእክቶቿን አስተላልፋለች። ኤደን በኒውዮርክ ካፕሪስ ሬስቶራንትና አዳራሽ በተካሄደው መርሃ ግብር ላይ ተገኝታ አነጋግራታለች። 79ኛው የመንግስታቱ ድርጅት ጉባኤ ከመስከረም 15 2016 ዓ ም እስከ መስከረም 20 ድረስ በኒውዮርክ በተካሄደበት ወቅት በመንግስታቱ ድርጅት የግሎባል አፍሪካ የንግድ ተነሳሽነት አማካኝነትና ና በመንግስታቱ ድርጅት ምክትል ዋና ጸሐፊ አሚና ጄ ሞሐመድ የበላይ ጠባቂነት አንስቶፐበል አፍሪካ በገርድፍ ምህጻሩ የማትቆመው አፍሪካ በሚል በጉባኤው ሁለተኛና ሶስተኛ ቀናት አፍሪካውያን ፖሊሲ ቀያሾች፣ ስራ ፈጣሪዎች፣ የንግድ ባለሙያዎች በጋራ በአህጉሪቱ ላይ ሊያመጧቸው ስለሚያሰቧቸው እቅዶች እና ጉዳዮች ተወያይተዋል። በመዝጊያ ስነ ስርዓቱ ላይ ተሞክሮዋን መድረክ ላይ ያጋራችው ደቡብ ሱዳናዊት ዓለም አቀፍ ሞዴል ኒያኮር ፖል ናት። የዛሬ ውይይት ፋሽንን እንዴት ወደ አፍሪካ ማምጣት እንደሚቻል እንዲሁም የአፍሪካን ፋሽን እንዴት የማያቆምና የማያቋርጥ ማድረግ ይቻላል በሚለው ላይ ያተኮረ ነው። ስለዚህ ውይይታችን የነበረው አፍሪካውያን ወጣት ዲዛይነሮች ምን አይነት ተግዳሮቶች ያጋጥሟቸዋል በሚለው ላይ ነው። በፖሊሲዎች ዙሪያም ተነጋግረናል። እንዴት አይነት መሰረተ ልማቶች ቢገነቡ ይሻላል በሚለው ላይም ተወያይተናል ተናል። ኒያኮር አፍሪካውያን ዲዛይነሮችና ሞዴሎች አህጉሪቱን በማበልጸግ ና በማስተዋወቅ ረገድ ያላቸው ሚና ከፍተኛ ነው ትላለች። በአንድ በኩል እንደ አፍሪካዊት ሞዴል ለሞዴሊንግ እንዴት ዋጋ መስጠት እንዳለብን በንግግሬ ላይ ገልጫለሁ። ምክንያቱም ሞዴሊንግ እንደ ትርፍ ጊዜ መዝናኛ ነው የሚታየው። በአፍሪካ ያለው የፋሽን ኢንዱስትሪ ሳይቀር እንደ ሆቢ ሆኖ ነው የሚታየው። ነገር ግን ልናዳብረውና ዋጋ እንዲኖረው ማድረግ የምንችለው ነገር ነው። ምክንያቱም ምጣኔ ሀብታችንን ማሳደግ የሚችል ዘርፍ ነው። ከፍተኛ የሆነ ቱሪዝም ያመጣል። የአፍሪካን ገጽታ በመገንባት ረገድ ራሱ ብዙ አስተዋጽኦ ሊኖረው ይችላል። ስለዚህ ለእኔ ፋሽን ማለት ዘርፈ ብዙ ነው። እኔም በዚህ ጉባኤ ላይ ስለ ራሴና ስለ ልምዴ ንግግር አድራጊ ሆኜ በመሳተፌ እጅግ በጣም ደስተኛ ነኝ። ይህን የመሰሉ መድረኮች በተለይም አፍሪካውያንንና አፍሪካዊ ቤተሰቦችን ለማበረታታት ያግዛሉ ብዬ አስባለሁ። አፍሪካዊ ወላጆች የልጆቻቸውን የፈጠራ ጥረት መደገፍ አለባቸው። ወላጆችን ልጆቻችሁ ጥሪ ነው ብለው በሚያስቧቸው ነገሮች ላይ ደግፏቸው ነው ማለት የምፈልገው። ለምሳሌ እኔ ለመጀመሪያ ጊዜ ሞዴሊንግ መስራት ስጀምር በቤተሰቦቼ ዘንድ የተናቀ ነገር ነበር። እኔም ራሴ ትምህርቴን አቋርጬ ነበር የጀመርኩት። ነገር ግን ራዕይ ነበረኝ። ስኬታማ ሞዴል ሆኜ አፍሪካ የምትታይበትን አሉታዊ መንገድ ለመቀየር ነበር ህልሜ። ፋሽን ማለት ይሄ ነው። የመጣንበትን ሀገር ባህል ማስተዋወቅና ገጽታ መገንባት። ለወጣቶችም ማለት የምፈልገው ነገር ቢኖር ህልማችሁን ፈልጋችሁ አግኙት፣ ተልእኳችሁን ፈልጋችሁ አግኙ፣ እግዚአብሔር በልባችሁ ውስጥ ያስቀመጠላችሁን ነገር ፈልጋችሁ አግኙትና እፈጽመዋለሁ ብላችሁ ቁርጠኛ ሁኑ ነው። በዛ መልኩ ብቻ ነው አሸናፊ መሆን የምትችሉት። በእንደዚህ አይነት መድረኮች ደግሞ ወጣቶችን ለማበረታታት ምን አይነት ፖሊሲዎች ሊቀረጹ ይገባል፣ ለስራ የሚመች አካባቢስ አለወይ የሚሉትን መወያየት ያስፈልጋል። ምክንያቱም አፍሪካ ያልተነካ የወጣቶች ጉልበት ያላት አህጉር ናት እና የጤና አማካሪ እንዲሁም ደግሞ በአእምሮ ጤና ዙሪያ ግንዛቤ እንዲዳብር ቀስቃሽም ናት። ለዚህ ደግሞ ያለፈው ህይወቷ ትልቅ ሚና እንዳለው ትናገራለች። ማን እንደሆንን ማወቅ ያስፈልጋል። ለ17 ዓመታት ያክል በዚህ ኢንዱስትሪ ውስጥ እንደቆየ ሰው የአእምሮ ጤናዬ እጅግ መሰረታዊና አስፈላጊው ነገር መሆኑን ተረድቻለሁ። በተለይም እንደ ደቡብ ሱዳን ካለች በጦርነት ከተጎዳች ሀገር እንደመጣ እንደ ስደተኛ ሰው እጅግ ብዙ ነገሮችን አሳልፌያለሁ። ያደግኩት አሜሪካ ውስጥ ነው። እዚህ ከመጣው በኋላ በእኔና በቤተሰቦቼ መካከል ክፍተት ነበር። በቅርበታችንና በአስተሳሰባችን መካከል የባህልና የግንዛቤ ክፍተት ነበር። ስለዚህ እኔ የምለው ነገር ሌሎች ሰዎችም ቢሆኑ ለአእምሮ ጤናቸውና ለውስጣዊ ሰላማቸው አበክረው ትኩረት እንዲሰጡ ማገዝ አስፈላጊ ነገር መሆኑን ነው። በተለይም የፈጠራ ባለሙያ ሲሆኑ እንዲሁም በዘመናዊ ስራ ውስጥ ለስኬት የሚጥሩ አፍሪካውያን እጅግ አስፈላጊ ነው። ኒያኮር፣ የአእምሮ ጤና ለስኬት ስለሚጫወተው ሚና አፍሪካውያን ገና አልተገነዘብንም፣ በዚሁ የተነሳም እያወራንበት አይደለም ነው የምትለው? ይሄ ማህበረሰብ ብዙ ተግዳሮቶች አሉበት። የልብና የደም ዝውውር እንዲሁም የስኳርና ቅጥያጣ ውፍረት የመሳሰሉት ችግሮች አሉ። ነገር ግን እኛ እንደ አፍሪካዊ ስለ አይምሮ ጤና ችግር ከማውራት እንቆጠባለን። አይምሮ ጤና ካልሆነ ደግሞ በህይወት ውስጥ ምንም ነገር ትክክል ሊመጣ አይችልም። እኔ በራሴ ስለ አይምሮና አካላዊ ጤና ለውጥ ለማምጣት በፈጠርኩት መድረክ እድለኛ ነኝ። ዩናይትድ ስቴትስ ውስጥ ማደገኝ እድል ነው። ብዙ ነገሮችን ከተለያዩ አቅጣጫዎች ለማየትና ዋው ለማለት ረድቶኛል። እንደ ስደተኛ መጠለያ ውስጥ መኖርና የስደተኛ ህይወት መምራት ከዛ እዚህ መምጣት በአይምሮ ውስጥ የሚፈጥረው ጫና አለ። ስለዚህ የአይምሮ ህመም ያለባቸውን ሰዎች መደገፍ አለብን፣ እንዳያፍሩ ማድረግ አለብን። እኔ እንደ ፋሽን ሞዴል የማየው በዚህ ዘርፍ ውስጥ ያሉ ሰዎች በተለያዩ የአይምሮ ህመሞች እየተሰቃዩ ነው። ምክንያቱም ደግሞ በግልጽ ሊያወሩት አይችሉም። ስለዚህ ብዙዎቹ ፊታቸውን ወደ ሱስ ያዞራሉ። ማጨስ፣ መጠጣት፣ የተለያዩ አጉል ባህሪዎችን ማሳየት ይጀምራሉ። እያንዳንዱ ባህሪ ከስር መሰረቱ ምክንያት አለው። እነዚህ ነገሮች ምንድናቸው የሚለውን ሰዎች በግልጽ ከቤተሰቦቻቸው ጋርም ሆነ በውጭ አያወሯቸውም። ሐኪም ማማከር ደግሞ የሚታፈርበት ሀገር ነው። ለቤተሰቦቻችን ስንነግር እየቀበጥሽ ነው እኛ እንዲህ አይነት ነገር የለብንም ተብሎ ነው የሚታሰበው። የሰዎች አእምሮ የሚኖረው ኬሚካል ቅንብር ሳይመጣጠን ቀርቶ የስሜት መዋዠቆች ይፈጠራሉ የሚለውን አናምንም። ስለዚህ እኔ ማም ነው እንደኔ ያሉ መድረኩን ለማግኘት የታደሉ አፍሪካውያን በግልጽ ማውራት መጀመር እንዳለብን ነው። በአፍሪካ ፖለቲከኞቻችን ሳይቀሩ የአእምሮ ጤና ችግር አለባቸው። ምክንያቱም አብዛኞቹ የመጡት በጦርነት ውስጥ አልፈው ነው። የአእምሮ ጤና ችግር ቢኖርባቸው ምንም ማለት አይደለም። የኔን ሀገር ደቡብ ሱዳን ብትወስጂ መሪዎቻችን ነፃ አውጪ ሆነው ውጊያ ላይ ነበሩ። ከታዳጊነታቸው አንስቶ ሲዋጉ ነበር። ታዲያ ኮ የአእምሮ ጤና ድጋፍ ቢደረግላቸው ብለን ብንመክር የሚያሳፍር ነገር የለውም። ስለዚህ በዚህ ጉዳይ ዙሪያ ከማውራት ማፈግፈግ የለብንም። ሞትን ድትሆኑ ስሜቶቻችንና ችግሮቻችንን በግልጽ በመነጋገር መፍትሄ መፍጠር አለብን የምትለው ደቡብ ሱዳናዊቷ ሞዴል ኒያኮር በመንግስታቱ ድርጅት አማካኝነት የተዘጋጀው አንስቶፕብል አፍሪካን የመሳሰሉ በርካታ መድረኮችም መዘጋጀታቸው አስፈላጊ ነው ትላለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን፣ ሌላም ቅንብር አላት። በኒውዮርክ በጉባኤው የመክፈቻ ዕለት ከተደረጉ ክንውኖች መካከል የኢትዮጵያውያን የቡና ጠጡና የትስስር መድረክ ነው። በተባበሩት መንግስታት ድርጅት አቅራቢያ በሚገኘው በትውልድ ኢትዮጵያዊው አብዱ አባ ጀበል የተመሰረተው ኦሲስ ጅማ ጭማቂ ቤት ኢትዮጵያውያን እና ከኢትዮጵያ ጋር ተያያዥነት ያላቸውን ስራዎች የሚሰሩ ሰዎች ተገናኝተው ተወያይተዋል። ኤደን ገረመው የትስስር መድረኩን ወጣኝ አሀዱ ገብሩን እና ተሳታፊዎችን አነጋግራለች። እናድምጥ። በተባበሩት መንግስታት ድርጅት ጉባኤ ላይ ወጣቶች ያላቸው ሚና ምን ያህል ነው? ኢትዮጵያውያንስ ያላቸው ተሳትፎ ምን ያህል ጉልህ ነው? ይህ ጥያቄ በስፖርት ፎር ቼንጅ ድርጅት መስራች በሆነው በአህዱ ገብሩ የተጠየቀ ነበር። አህዱ ለዚህ ምላሽ ይሆን ዘንድ ሰባ ዘጠነኛው የተባበሩት መንግስታት ድርጅት ጉባኤ መክፈቻ እለት ከሰዓት በኋላ በጉባኤ ላይ ተሳታፊ የሆኑ ኢትዮጵያውያንና በኢትዮጵያ ዙሪያ የሚሰሩ የሌሎች ሀገር ዜጎችም የታደሙበትን የቡና ጠጡና የትስስር መርሃ ግብር አዘጋጅቷል። ምንድነው ሀሳቡ? ሊያሰብ ነው ገና ኢትዮጵያ እያለን ነው። ምክንያቱ ደግሞ አምናዚ የነበርኩበት ጊዜ የተለያዩ ሳይድ ብንቶች የጎንዮች ስብሰባዎች ላይ ተገኝተን ነበር እና የተለያዩ ሀገር ዜጎች የራሳቸው ብንቶች አሏቸው። የሀገሮቻቸው ሚኒስትሮች፣ ባለስልጣኖች፣ ሌሎች የሚሳተፉበት እና በስብሰባ የመጡ ወጣቶችን ሌሎች ኢንጌጅ የሚያደርጉበት እናንድ አጋጣሚ የብራዚል ላይም የናይጄሪያዎችም ላይ ሌሎችም ላይ ተገኝቼ ስለነበር ለእኛስ ደግሞ ከኢትዮጵያ የሚመጡ ወጣቶች አሉ ለእኛ የወጣት መሪዎች አሉ፣ ሌሎችም አሉ፣ የኤንጂዎች አሉ፣ የገቨርንመንት ተወካዮች አሉ እና ይሄንን የሚያሰባስብ አትሊስት እን የኮፊ እና ኔትወርኪንግ፣ በተጨማሪ ደግሞ ከኢትዮጵያ ጋር የሚሰሩ ፓርትነሮች አሉ የተለያዩ ሀገር ዜጋዎች ጋር እና ወጣቶቻችንና እነሱ ኔትወርክ እንዲያደርጉ እንደገና ደግሞ እኛ እዚህ ተሰብስበን እንደምታዩ ቆንጆ ቡና እዚሁ በትራዲሽናል በሆነ መልኩ ልንጠጣ ባህላችንም ሌሎች ከማስታወቅ አንጻር በሚል የተጸነሰ ሀሳብ ነው። በመንግስታቱ ድርጅት ጉባኤ ላይ ተሳታፊ የነበረችው ዶክተር ልዕልና ሽመልስ በኦሲስ ጅማ የጭማቂና የጤናማ መጠጦች አገኝተው ከታደሙ እንግዶች መካከል አንዷ ናት። ይህንን ኢቨንት ስራዊ ብዬ ነው አተንድ ያደረግኩት። ምክንያቱም በየኢቨንቱ ሳይድ ኢቨንቶችም ሆኑ ዋናው የዩኤን ኢቨንትም ሆነ ብዙ ጊዜ የእኛ ኢትዮጵያውያን በጣም ፕሮሚነንት ሆነን አንታይም እና ሁሌ ነው የሚቆረቁረኝ ኬንያዎችን እናገኛለን፣ ናይጄሪያዎችን በደንብ እናያለን። ለሬስት ኦፍ አፍሪካ ግን እምብዛም አይደለም እና እኛ አፍሪካ ዩኒየን ይዘን ያለ ላይ ትልልቅ ድምፆች አለን ሆነን ለምንድን ነው እኛ ቪዝብል ማለት ነው ስራዎች እያሉን ብዙ እና ከዛ ደግሞ የተለያየ ቦታ ደግሞ በየቦታው ያለ ጥሩ ቦታ ያለ ሰው አለ። ከዛ ማደግ የሚፈልግ ሰው አለ። ፖቴንሻሉ ያለው አለ ኔትወርኩ ያለው ያንን ግን ማጣጣም ብዙ ጊዜ ስለማና ይሄ ነገር በኒውዮርክ አራት ቅርንጫፎች ያሉት የኦኤሲስ ጅማ ጭማቂ ቤት ባለቤት አብዲ አባጀባር የትስስር መድረኩን በማዘጋጀት በመስተንግዶም ጭምር ስኬታማ እንዲሆን አድርጓል። ኦኤሲስ ጅማ ሲባል ምግብ ቤት ብቻ አይደለም፣ ሰው መጥቶ ገንዘቡን አምጥቶ ምግብ ይዞ የሚሄድበት ተቋም አይደለም። ቢዝነስ ቤት አይደለም። ወይስስ ጅማ ለሰው ልጅ ጤንነት አስፈላጊ ነው ከተባለ የሰው ልጅን የማነጽ የሚፈልገውን ነገር ለማግኘት ሪሶርስ ቦታ ነው ብዬ ነው የሚገምተው። የኮሚኒቲ ቤትም ነበረኝ ካሁን በፊት እዚሁ ሀር ለም ላይ። ስለዚህ ይሄ በዩኤን መምጣቴ አድቫንቴጁ ከኢትዮጵያ ለሚመጡ ከሌላም ዓለም ላይ ለሚመጡ ይሄ ትልቅ ዲፕሎማ ሲቲ ነው። እና አጠር ያለው የዘንድሮ መርሃ ግብር ማደግ ያለበትና መነቃቃትን የሚያጭርም ነው ትላለች። የመጀመሪያው ስለሆነ በጣም ኢንተረስቲንግ ነበር፣ ግን ደግሞ የተሻለ ሁሉም ሰው የሚጠቀምበት ሁሉም ሰው ቸኩሎ ማይሮጥበት ሁሉም ሰው ቸኩሎ ስለነበር ቦታውንም ሌላ ቦታ አድርገ ነው እንደ እሱ አይነት ኢቨንት ቢሆን እኔ እመርጣለሁ እና በጣም ቆንጆ ነበረ። አህዱን በጣም ጎነት ሰው ነው። ይህንን አይዲያ ማሰቡ ሰው መሰብሰቡ በጣም ይበረታተ ነው እና እኔም ኔክስት ሰፖርት ላደረገው ሬዲ ነኝ። ገና በለጋ እድሜው ከጅማ ከተማ ተነስቶ በተለያዩ የውጭ ሀገራት ህይወቱን በስደት ያሳለፈው አብዲ አሁን ላይ ለማህበረሰቡ መልሶ አበርክቶት ማድረግ መቻሉ ያስደስተዋል። አብዲ ወጣቶች አንድ ነገር ላይ አጥብቀው ከሰሩ ይሳካላቸዋል ሲል ከራሱ ተሞክሮ ያጋራል። ይሄ ቦታውን የመንግስት ነው የሰጠኝ። አንድ አምስት ደቂቃ መሆንም ከዩኤን የትራምፕ ታወር አለ ትልቅ ታሪካዊ ቦታ ነው ይሄ ይሄም እንግዲህ ባክግራውንዱ አክቲቭ ኒውዮርክ ላ ስለሆን ብዙም ስለምንሰራ ያን አይተው ነው ፕሮሞት አድርጎ የሰጡን እና ሀገር ቤትም በተለይ ወጣቶች በጊዜው ያለባቸውን ችግር ላይ ሳያተኩሩ ወደፊት መቀየር የሚችሉት ነገር ላይ በትንሽም ነገር ቢጀምሩ ህይወት ወደፊት ቆንጆ ሁኔታ ነው የሚቀርባቸው ለማለት ነው የምፈልገው። ቆንጆ ሁኔታ ነው የሚቀርባቸው ለማለት ነው የምፈልገው። የዚህ የትስስር መድረክ አዘጋጅ አህዱ ሁሉም ሰው በያለበት ዘርፍ ዓለም አቀፍ ማህበረሰብ መሆን ይችላል ይላል። እንግዲህ ፊቸር ዛሬ ነው፣ አሁን እያወራን ያለ ነው። ሰሚት ኦፍ ዘ ፊቸር ነው ያው። ሁላችንም እኛም ልጅ ነበርን፣ ትናንት ዛሬ ደርሰናል፣ ነገ ጎልማሳ እያልን እንሄዳለን። ስለዚህ ሁሌ የማስበው ወደፊት ዛሬ ነው፣ ያለን ጊዜ ዛሬ ነው። ስለዚህ ነገን በተስፋ ነው ጥሩ ተስፋ እያደረግን ግን ማድረግ ኮንትሪቢዩት ማድረግ ምንችለው ዛሬ ላይ ነው። ስለዚህ በተሻለ መጠን ሁላችንም ዛሬ ላይ ምን ማድረግ እንችላለን የሚለውን ነገር እንደ አሳይመንት ወስደን በምንችለው መልኩ በሙሉ ለሀገራችን፣ ለሀጉራችን ብሎም ለዓለም በይሄ ዓለም አቀፋዊ ዜጋ አስተሳሰብ የምንችለውን ነገር እንድናረግ መልእክቴ ነው እንግዲህ ነገር እንድናረግ መልእክቴ ነው። እንግዲህ የመንግስታቱ ድርጅት ጉባኤ ከ ሀምሳ አንድ ሀገራት የመጡ መሪዎች፣ የደህንነት ሰዎች፣ ጋዜጠኞች፣ የግብረ ሰናይ ተቋማት የስራ ባልደረቦች እንዲሁም ሌሎች አጋር ድርጅቶች የተሳተፉበትን በሺዎች የሚሆኑ የታደሙበት ዝግጅት ነበር። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከኒውዮርክ። ኤደንን ለዘገባዎቿ እጅጉን እናመሰግናለን። ቀጣዩ ዘገባ ደግሞ መጪው የአሜሪካ ምርጫና የአዲሶቹ ዜጎች ተሳትፎ ይላል። አብራችሁን ቆዩ። እንደ አውሮፓውያን የዘመን አቆጣጠር ህዳር ሲመጣ በሚካሄደው ፕሬዚደንታዊ ምርጫ በሚሊዮኖች የሚቆጠሩ አሜሪካውያን ለመጀመሪያ ጊዜ ድምፅ በመስጠት ይሳተፋሉ። ከእነዚህም መካከል ከ2020 ወዲህ የዩናይትድ ስቴትስ ዜግነትን የተቀበሉ ወደ ሶስት ነጥብ አምስት ሚሊዮን የሚሆኑ የውጭ ሀገር ተወላጆች ይገኙባቸዋል ተብሎ ይጠበቃል። እነዚህ አያሌ አዲስ መራጮች ታዲያ በሪፐብሊካን ፓርቲውና በዲሞክራቲክ ፓርቲው ደጋፊዎች እኩል ለእኩል የተከፋፈሉ በሆኑት ግዛቶች ትልቅ ሚና ሊጫወቱ እንደሚችሉ ተመልክቷል። ጄፍ ስዊክሆርድ ከቨርጂኒያ ግዛት ለመጀመሪያ ጊዜ በፕሬዝደንታዊው ምርጫው ድምፅ የሚሰጡ አዲስ የአሜሪካ ዜጋ ያስተዋወቀናል ለ89 ዓመቷ አረጋዊት ለሲልቪና ጉዴዝ እንደ አውሮፓውያን አቆጣጠር ሐምሌ አራት ልዩ የክብረ በዓል ቀን ነው። ዕለቱ በመጀመሪያው የዩናይትድ ስቴትስ ፕሬዝደንት ጆርጅ ዋሽንግተን መኖሪያ ቤት በማውንት ቨርነን መስክ ላይ በሚካሄድ ሥነሥርዓት እሳቸውና ሌሎች በርካቶች የአሜሪካን ዜግነት የተቀበሉበት በመሆኑ እዚህ ሀገር ፖርቹጋላ ወይም አሜሪካ ወይም ሳልሆን ለበርካታ ዓመታት ኖሬ ያለው ስለዚህ አሜሪካዊ ለምን አልሆንም አልኩ። አሁን የአሜሪካ ዜጋ አለው። ሲልቪና ከትውልድ ሀገራቸው ከፖርቹጋል ከመጡ ወደ 20 ዓመታት ተቆጥረዋል እናም እሳቸውም እንደ አብዛኞች አሜሪካውያን የፕሬዝደንታዊ ምርጫውን ሂደት ሲከታተሉ ከርመዋል። የጎርጎርሳውያኑ ህዳር ወር ሲመጣም ለመጀመሪያ ጊዜ ድምፅ ይሰጣሉ። ኢ ፎሎ ፖሊቲክስ ኦን ሬዲዮ አንድ ቲቪ እን ፈክት ስለ ፖለቲካው ጉዳይ በራዲዮም በቴሌቪዥንም እከታተላለው። ክርክሮቹንም ተከታተያለው። ያለፈውን ክርክር በስፓኒሽኛ ቋንቋ ቴሌቪዥን በዩኒቪዥን ነበር የተከታተልኩት። መከታተልም አለብኝ፣ ምክንያቱም ምን እንደሚያስቡ፣ ምን አይነት አቋም እንደሚከተሉ፣ በቀጣይ ምን እንደሚያደርጉ ለማወቅ ይጠቅመኛል። አዲሲቱ አሜሪካዊት ሲልቪና ወደ ዩናይትድ ስቴትስ ለመምጣት የሚፈልጉ ሰዎች ጉጉት ይገባኛል ይላሉ። ያስተሳሰብ መምጣት አለባቸው። ሲመጡ የሀገሪቱን ህግ፣ ህዝቡንም አክብረው መምጣት አለባቸው። ስለዚህ በህጋዊ መንገድ መምጣት አለባቸው። ሲልቪና የካቶሊክ ክርስትና እምነት ተከታይ ናቸው። ጽንስ ማስወረድን በሚመለከት ግን ምርጫው ለሴቶች መጥተው ያለበት መብታቸው ነው ብለው ነው የሚያምኑት። ለራስ ክብር መስጠት ተገቢ ነው። ነገር ግን ይሄ ነገር የሚያስፈልግበት ጊዜ ይኖራል። ምክንያቱም አንዳንዴ ወንዶች ሴቶችን አያከብሩም። ሴቶች በይበልጥ ሊከበሩ ይገባል። ነገር ግን ይሄ በደንብ ተግባራዊ እየሆነ አይደለም። ታዲያ እዚህ ጋ ነው ጽንሱን የማስወረድ እርምጃ የሚመጣው። ይሄ ደግሞ በመላው ዓለም የሚደረግ ነገር ነው። ሲልቪና ጉዴዝ ትውልድ ሀገራቸው ፖርቹጋል ሳሉ በማህበራዊ አገልግሎት ዘርፍ ነበር የሚሰሩት እና ለማንኛውም ሀገር ቤተሰቦች ድህነት አዘቅት ውስጥ እንዳይወድቁ መከላከያ የማህበራዊ ኑሮ መርሃ ግብሮች እንደሚያስፈልጉ የሚያምኑ መሆናቸውን ይናገራሉ። ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች ሁሉንም ያለው የማህበራዊ ኑሮ እርዳታ ሊያገኙ ይገባል፣ በተለይ ብዙ ልጆች ያሏቸው ሰዎች። ሲልቪና ጉዴዝ በሐምሌ ወር ለመጀመሪያ ጊዜ ባነጋገርናቸው ወቅት የቀድሞው ፕሬዝደንት ዶናልድ ትራምፕ ከመጠን በላይ ስሜታዊ ይሆኑብኛል፣ ፕሬዚደንት ጆ ባይደን ግን ረጋ ያሉ ጠንካራ ሰው ነው የሚመስሉኝ ብለውን ነበር። የአሁኒቷ እጩ ተፎካካሪ ምክትል ፕሬዚደንት ካመላ ሃሪስን በሚመለከት ደግሞ ታሪካቸውን ስመለከት ለፕሬዝደንትነት የሚገቡ ይመስሉኛል ብለዋል። ቪኦኤ ያነጋገራቸው ሌሎች ለመጀመሪያ ጊዜ ድምፅ የሚሰጡ ሰዎች ደግሞ ለቦታው ትክክለኛው ሰው ዶናልድ ትራምፕ ናቸው የሚል እምነት ስላላቸው እሳቸውን እንደሚመርጡ ነግረውናል። ሀገሪቱ የሚያስፈልጋትን ቆራጥ አመራር የሚሰጡ ትራምፕ ናቸው ብለው ነው የሚያምኑት። ለማ ናቸውም። የ89 ዓመት አረጋዊቱ ሲልቪና ጉዴዝ ሀምሌ አራት ቀን የፖለቲካ ጉዳይ ሳይገባበት የአሜሪካ ዜግነትን የተቀበሉበትን ዕለት በመጀመሪያው ፕሬዚደንት በጆርጅ ዋሽንግተን መኖሪያ ቤት በማውንት ቨርነን በአሜሪካ ነጻነት ቀን የሞቀ የደመቀ ስነ ስርዓት ከቤተሰባቸው ጋር አክብረው ውለዋል። ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ መስመሮች በኢትዮ ሰዓት እና በዌብሳይታችንም በቀጥታ የሚተላለፈው የቅዳሜ መስከረም 25 2017 ዓ ም ፕሮግራም እስከ አራት ሰዓት ይቀጥላል። አብራችሁን ቆዩ። አሁን ተረኛው በየሳምንቱ በእንግድ ወልዴ የሚዘጋጀው የሙዚቃ ቃና ነው። መልካም ቆይታ። já, ጤና ይስጥልኝ። እንደምናመሻችሁ። የሙዚቃ ቃና የአየር ሰዓቱን ተረክቧል። እንግዲህ ወለኔኝ እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛለሁ። አሜሪካዊቷ ዊቷ የአርኤንቢ ቅኝት ዘፋኛ ቲና ማሪ ነች። በ54 ዓመቷ ከ14 ዓመታት በፊት በእንደ አውሮፓውያን አቆጣጠር 2010 ላይ በሞት ተለይታለች። ስራዎቿን ሁሌም እናደምጣለን። ባለፈው ሳምንት ዲር ላቨር የተሰኘ አንድ ግሩም ዜማዋን ሰምተን ነበር። ይህኛው ደግሞ ደጃ ቩ ወይም አይ ሃቭ ቢን ሂር ቢፎር በመባል ይታወቃል። ከምወድላት ስራዎቿ ቅድሚያ የሚሰጠው ነው የጊዜና ስፍራ ያልገደባቸው ሁለት ነፍሶች በዘፋኛ ውስጥ እንደገና መመላለሳቸውን የሚያመለክተው ይህ ዘፈን በምድር ላይ የምታየው መልካምም ሆነ መጥፎ ነገር ከዚህ በፊት ኖራው የምታውቀውና በድጋሚ እያለፈችበት መሆኑን፣ ከሞት በኋላ ወደ ምድር ተመልሶ መምጣት የተባለውን እርሷ እንደማትፈልገው ምክንያቱም ደግሞ ደግማ እንደኖረችው የተረከችበት ነው። ዩጋርቢ ደዝሬ ትባላለች። በራስ መተማመን የሚሰጠውን አስተማማኝ ኃይል ይመለከታል። Go ahead, release your fears, stand up and be counting, don't be ashamed to cry. You gotta be, you're gotta be bad. and release your fears My ደዝሬ ዩጋረቢ በውስጣችን ያለውን ጥንካሬ በመጠቀም ማንነታችንን ማወቅ እንደምንችል ያመለከተችበት ዜማ ነው። በመከታተል ላይ ያላችሁት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚተላለፍላችሁን የሙዚቃ ቃናን ነው። የማስተናግዳችሁ እንግዲው ነኝ። እስከ ምሽቱ አራት ሰዓት አብራችሁ ይቆዩ። I can see clearly now. በርካቶች የተጫወቱት ዜማ ነው የምጋብዛችሁ ጀማይካዊው ጂሚ ክሊፍ የተጫወተውን ነው። በህይወት ፈተና የገጠማቸው ሰዎች ከችግሩ ሲወጡ ስለሚሰማቸው ተስፋና ብርታት የሚያውሳ ይመስላል። አይከንሲ ክሊርሊ ናው ጀማይካዊው ጄሚ ክሊፍ ነበር። አሃ ገዳው ብዙነሽ በቀለ ማለዳ ማይክል በላይነህ፣ ግጥም ሰለሞን ሳለ፣ ዜማ ማይክል በላይነ፣ ቅንብር ኪሩቤል ተስፋይ ናቸው። የምሰናብታችሁ በዚሁ ዜማ ነው። እንግዲ ልነኝ ለሳምንት ቀጠሮ እንያዝ። እስከዛው ሰላም። I'm sorry. I'm စဲမနေတာ ድምፅ ራዲዮ የአማርኛ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራም እዚህ ላይ ያበጋ ነገ በሶስት ሰዓት በተረኛው መስታወት ፕሮግራም ተመልሰን እስከምንገናኝ ከፕሮዲሰሩ ከንጉሱ ታምሬ ጋር በመስተንግዶ አብሬያችሁ ያመሸሁት ቆንጅታዬ ነኝ። ሰላም፣ በደህና አደሩ።